ስብሰባ በሶስት ዋና አጀንዳዎች ላይ ነው ሲነጋገር የነበረው። አንደኛው የንግድ ኢንቨስትመንትን ማስፋፋት፣ በዛውም በአፍሪካና አሜሪካ መካከል ያለውን የኢኮኖሚ ግንኙነት ማጠናከር የሚል ነው። ሁለተኛው የአሸባሪነትንና ጽንፈኝነትን እንዴት በጋራ መዋጋት ይቻላል፣ ሀገሮች እነዚህን ማህበራዊ ሰንኮፎች ከመዋጋት አንጻር ምን ሰርተዋል፣ ማን ከሌላው ምን መማር ይችላል በሚሉ ጉዳዮች ላይ የመከረ ነው። ሶስተኛው የዲሞክራሲና መልካም አስተዳደር ጉዳይ፣ የሰብአዊ መብት ጉዳይ፣ በዋነኛነት የሰብአዊ መብት ና የመልካም አስተዳደር ጉዳይ የተነሳበት ነው። የኢትዮጵያ ሰራዊት በሶማሌ ውስጥ በቅርቡ ገብቶ ወጥቷል የሚሉ ዜናዎች ሲሰሙ ነበረ። ምን ያህል ሰራዊት ነው ሶማሊያ ውስጥ ያላቸው? ከአራት ሺህ የሚበልጥ ኢትዮጵያ ወታደሮች የአፍሪካ ህብረት ሰላም አስከባሪ ኃይል አካል ሆነው ዞን ሶስትና አራት ዘርፍ እዛ አካባቢ ይገኛሉ። ትልቅ ስራ እየሰሩ ያሉ ናቸው። ወደዛ ገቡ የሚለው አይደለም፣ ዜና መሆን የነበረበት። ሲጀመር አልገቡም። መደበኛ የሆነ እንቅስቃሴ ነው ምን ማለት ነው መደበኛ እንቅስቃሴ እንግዲህ አራት ሺ ከአራት ሺህ በላይ የኢትዮጵያ ሰላም አስከባሪ ሀይል ሶማሊያ ውስጥ አለ ና የሰላም አስከባሪ ሀይል ይወጣል ይገባል ከዚያ የዘል እንቅስቃሴ የለውም ትልቅ ዜና መሆን የነበረበት ሞቃዲሾ ውስጥ የአሸባሪነት ጥቃት ከተፈጸመ በኋላ ይህንን ጥቃት ካወገዙ ና ከኮነኑ አገሮች ውስጥ ኢትዮጵያ የመጀመሪያ ሆናት በዛ ብቻ አልተገታችም ሰባት ቶን የሚደርስ የህክምና መድሀኒት ወደ ሶማሊያ ልከናል ከዛ በተጨማሪም ለዚሁ ድጋፍ የሚረዱ አራት የሕክምና ባለሙያዎች አሰማርተናል። በውጭ ጉዳይ እንግዲህ ፖሊሲ በምታደርጉት በተለይ በጸጥታ ዙሪያ በምታደርጉት ግንኙነት የኢትዮጵያ የራሷ ጸጥታ እንደሚያሳስባቸው የውጭ ዲፕሎማቶች፣ ኤምባሲዎች መግለጫ ያወጣሉ። በተለይ ኢትዮጵያ መንግስት የብዙሀንን ድምጽ እንዲሰማ የሚሰማበት መድረክ እንዲዳብር የፖለቲካ ምህዳሩን እንዲያሰፋ ይጠይቃሉ፣ ይመክራሉ። በውጭ በምትሄዱበትም ጊዜ በእርግጠኝነት ስለ ጸጥታ ስለ አካባቢ ጸጥታ ስታወሩ ስለ ራሳችሁ ሀገር ጸጥታ እንዴት ነው ብለው የሚጠይቋችሁ ሁኔታ አለ። የሚያነሷቸው ጥያቄዎች ምንድናቸው? እናንተስ በዚህ ረገድ የሀገር ውስጥ ደህንነታችሁን እንደዚሁም ደግሞ የአገር ውስጥ ደህንነታችሁ ከውጪ ከሌሎች ሀገር ደህንነት ጋር የተሳሰረ ስለሆነ ምንድን ነው የሚነሱት ጥያቄዎች እናንተስ እያደረጋችሁት ያለው ምንድን ነው የግጭቶች አንደኛው ባህሪ በአንድ ቦታ የማይወሰኑ መሆናቸው ነው ደቡብ ሱዳን ውስጥ ያለ ችግር ኢትዮጵያን ይጎዳል በተግባር ታይቷል በትንሹ የሙርሌ ችግር ሶማሊያ ላይ ያለ ሰላምና መራጋት ኢትዮጵያ ላይ ተጽዕኖ አለው። በተመሳሳይ ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ሌሎቹንም አገሮች እንደሚጎዳ ይታወቃል፣ ይጠበቃል። ኢትዮጵያ ከአንድ መቶ ሚሊዮን በላይ ሕዝብ ያላት አገር ናት። በአፍሪካ ቀንድ ካሉ አገሮች ትልቁ ኢኮኖሚ ያላት አገር ናት። ከብዙዎቹ አካባቢው አገሮች በተነጻጻሪ የተሻለ የሰላም ሁኔታ ያላት አገር ናት። ይሄ ሰላም ሲታወክ ዳፋው ለሌሎችም እንደሚተርፍ መገመት ይቻላል። ስለዚህ ወዳጆቻችን እና አጋሮቻችን ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ቢያሳስባቸው ምንም ሊደንቀን አይገባም። ተገቢም ነው። ወዳጆቻችን እንደዚህ አይነት ሀሳብ ቢኖራቸው ሊገርም የሚገባ ትልቁ ነገር ግን ምንድን ነው? ከዚህ በፊት እንደገጠሙን ሌሎች ተግዳሮቶች የሚታለፍ የምንሻገረው ችግር እንደሆነ ስለሚረዱ ብዙም ስጋት አይገባቸውም። ከዛ ውጭ መንግስት የተለያዩ የፖለቲካ ኃይሎችን ለመቅረብ ምህዳሩን ለማስፋት የሚያደርገውን ጥረት ያደንቃሉ። በሚቻለው መጠን ሁሉ የመደገፍ ፍላጎት እንዳላቸው ይገልጻሉ። የፖለቲካ ምህዳሩን ስለ ማስፋት ስናወራ ምርጫም እየመጣ ነው። የሀገር ውስጥ ጉዳይ ቢሆንም ግን ከውጭ ጉዳይ ፖሊሲ ጋር ተያይዘው የሚነሱ የዩናይትድ ስቴትስ መንግስት በየጊዜው የሚያወጣቸው መግለጫዎች ላይ የሚንጸባረቁ ጉዳዮች ናቸው። የአውሮፓ ህብረትም እንደዚሁ ብዙ አጋሮቻችሁ ተመሳሳይ ጥያቄዎችን ነው የሚያነሱላችሁ። መንግስታችሁ በፓርላማ መቶ በመቶ ነው መቀመጫውን ተቆጣጥሮ የሚገኘው። የተቃዋሚ ፓርቲዎችም ይሄንን የምትሉትን ውይይት እየረገጡ እየወጡ ያሉበት አብይ የሚባሉት እየረገጡ እየወጡ ያሉበትና የማይሳተፉበት ነው ምን ፋይዳ ይኖረዋል? ምን አይነት አዲስ አቅጣጫ ይኖረዋል? በሀገር ውስጥ ያላችሁ ፖለቲካ አጠቃላይ ሀገሪቱን በብዙሀን ድምጽ ለመምራት በምታደርጉት ጥረት እንግዲህ የገዢው ፓርቲና በተቃዋሚ ፓርቲዎች መካከል ውይይት ተካሂዷል። ከሞላ ጎደል በምርጫ ህጉ ላይ፣ በምርጫ ቦርድ አሰራር ላይ ሲካሄድ የነበረ ውይይት ነበር። ስኬታማ ነው ይሄ በኢትዮጵያ የፖለቲካ ምህዳሩን ለማስፋት አዎንታዊ አስተዋጽኦ ያደርጋል። ዞሮ ዞሮ ይህንን የምመዝነው ለውጭ ግንኙነታችን ካለው ጠቀሜታ አንጻር ነው። የኢትዮጵያ ውጭ ግንኙነት እና አገራዊ ደህንነት ፖሊሲ ላይ በግልጽ እንደ ተቀመጠው የውጭ ጉዳይ ፖሊሲያችን መነሻ ከውስጥ ወደ ውጭ የሚመለከት ነው። ውስጣዊ ጥንካሬያችን በጣም አስፈላጊ ነው። በውጭ የሚኖርህ የዲፕሎማሲ ጥንካሬ የሚመዝነው በሀገር ውስጥ ባለ ጥንካሬ ነው። ስለዚህ ለዛ ካለው አስተዋጽኦ አንጻር ብቻ ሳይሆን ለዚህ ወቅቱ ለወቅቱ የሚመጥን ተግባርም ስለሆነ እየተሰራ ያለ ነው። ዝርዝሩን የሚመለከታቸውን ወገኖች መጠየቅ ያስፈልጋል።